ሐኪሙን ይጠይቁ በአንጎል ላይ በሚያሳድረው ጫና ላይ ተጨባጭ የጤና ጉዳት ላይ ያተኮራል። ባለፈው ሳምንት የጀመርነው ቅንብር በህክምናው አነጋገር በእንግሊዝኛ ዲፐንደንሲ በመባል የሚታወቀውን የዚህን የጤና ሁኔታ ምንነትና አይነተኛ ጠባይ ይመረምራል። ሙያዊ ትንታኔውን የሚሰጡን በዚሁ በዩናይትድ ስቴትስ በአሪዞና ክፍለ ግዛት በታዋቂው ማዮ ክሊኒክ የነርቭና የአእምሮ ሐኪም ዶክተር ዮናስ እንዳለ ገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበድ ነው። በቀደመው ዝግጅት መገባደጃ ያነሳውን አንድ ጥያቄ መለስ ብሎ በማስታወስ ይጀምራል። ለመሆኑ አንድ ሰው በአንድ ሱስ አምጪ ነገር ተይዟል ተጠምዷል የሚባለው መቼ ነው? በተለይ ከአእምሮ ጤና ጋር በተያያዘ በልማድ ከዚያ ሱስ አምጪ ነገር አዘውታሪነቱ ጋር ተያይዞ ከሚታየው ዝንባሌ ባሻገር በሱስ ተጠመደ የሚባለው በፈረንጆቹ ዲፔንደንስ የሚሉት አልኮሆል ዲፔንደንስ ኦር ኬሚካል ዲፔንደንስ የሚባለው ግለሰቡ ያንን አደንዛዥ ነገር ወይም አልኮሆል በየቀኑ መጠጣት ወይም መውሰድ ሲኖርበት፣ ለምሳሌ ያክል ኮኬን የሚባል አለ። በጣም ኃይለኛ አደንዛዥ ነገር ነው። በእንግሊዝኛ ቋንቋ ክራክ ኮኬን ይባላል። እሱ ልክ እንደ ሲጃራ ነው የሚያጨሱት። እሱ በሳንባ በኩል አድርጎ ተንደርድሮ ወዲያውኑ ነው አንጎል ላይ የሚወጣው። እና ግለሰቡ ያንን በየቀኑ መውሰድ ሲኖርበት ለብዙ ቀናት ለብዙ ሳምንታት ለብዙ ወራት መውሰድ ሲጀምር በየቀኑ ኑሮው ዋናው የኑሮ ትርጉሙ ያንን አደንዛዥ ነገር ለመግዛት፣ ለማግኘት እንደምንም ብሎ ፈልጎ ማግኘት ያ ነው የሚሆነው። ነጋ ጠባ ህልሙና ፍላጎቱ ያንን ማሳደድ ነው። ሌላኛው ደግሞ ግለሰቡ ለምሳሌ እንበል መጠጥ አሁን በየቀኑ እንደው ሁለት ሁለት ሶስት ጠርሙስ ጠጅ መገልበጥ ከለመደ አንድ ሰው በየቀኑ እና ይህንን ደግሞ ለአንድ ወር ለሁለት ወር ለሶስት ወር ለብዙ ዓመት በየቀኑ የሚጠጣ ከሆነ ከመጠን በላይ እዛ በድንገት ለማቆም ከሞከረ እንግሊዘኛ ዊዝድራዋል ይባላል። ግለሰቡ አልኮል በሚያቆምበት ጊዜ እጁ የመንቀጥቀጥ፣ ላብ የማላብ የደም ግፊቱ ከፍ ማለት፣ እንደዚህ አይነት ተመሳሳይ ምልክቶች በጣም አደገኛ የሆኑ ምልክቶችን ሊያሳይ ይችላል። ይሄ ዊዝድሮዋል ይባላል እና ሌላኛው ደግሞ አንድ ሰው በሱስ ተጠመደ የሚባለው ሌላ መመዘኛ በእንግሊዝኛው ቶለራንስ ይባላል። ማለትም የመቋቋም አዎ እና መጀመሪያ በአንድ ብርሌ ሰክር የነበረው ቀስ እያለ ወደ ሁለት ብሪሌ ወደ ሶስት ብሪሌ አራት ብሪሌ አምስት ብሪሌ አስር ሃያ አንድ ጠርሙስ ሁለት ጠርሙስ እያለ በየጊዜው በፊት የነበረው በቀላሉ ሞቅ ይለው የነበረው ግለሰብ ብዙ እያስፈለገው ብዙ እያስፈለገው ይሄዳል። መመዘኛዎቹ አንዱ ከመጠን በላይ በየጊዜው አምጣ አምጣ የማለት ሁለተኛው ደግሞ በድንገት ግለሰቡ ያንን አደንዛዥ ነገር በሚያቆምበት ጊዜ የእጅ ሰውነት መንቀጥቀጥ፣ የላብ ማላብ፣ የልብ ትረታ መጨመር፣ የደም ግፊት መጨመር እነዚህ ዊዝድራዋል የሚባሉት ምልክቶችን የማሳየት አንዳንዴ እንደዛ አይነት ነገር ራሱ ለጤናም አደገኛ ሊሆን ይችላል እና ሌላው ከዊዝድራዋል እና ቶለራንስ ከሚባሉት ከሁለቱ በተጨማሪ የግለሰቡ የማህበራዊ የቤተሰብ የሙያ ግዴታውን ማካሄድ ያቅተዋል። ሙሉ ለሙሉ ይቃወሳል። ትዳርም ካለው ትዳሩም ይፈርሳል፣ ወይም ሴትም ትዳሯ ሊፈርስ ይችላል። ሁለተኛ ከስራውም ሊባረር ይችላል። ብዙ ጊዜ እንደዛ ነው የሚሆነው። ለምስክርነትም ይጠራው የለም፣ ቁም ነገር ብሎ አባከና ብሎ የሚያስበውም ሰው የለም። በሕብረተሰቡም በዚሁ ሱስ የተነሳ እንዲህ እያለ ከእየተገለለ እየተገለለ አንዳንዶቹ በሱስ የተነሳ የተከበረ ኑሯቸው ከተከበረ ህይወታቸው ወርደው እና ወድቀው፣ አንዳንድ ከተማዎች እንደምናየው አሜሪካ፣ የተለያየ ቦታ በየመንገዱ ባልባሌ ሁኔታ ላይ ወድቀው የምናያለን። አሜሪካን ሀገርና እንደዚህ አይነት እንደዚህም፣ ሶስቱን ነገሮች በመጠጡ ወይም በሱሱ በሱሱ የተነሳ ሲቃወስ ይሄኔ ነው እንግዲህ ግለሰቡ በአደገኛ ሁኔታ ተጠመደ። ኑሮው ህይወቱ በሙሉ ለእጽ ተሰዋ ወይም ዲፔንደንስ የምንለው እንደዛ ሲሆኑ ከግለሰቡ ያን ሱስ ያስያዘውን ወይም በሱስ የተጠመደበትን ቅመም መጠጥ፣ ይሁን አልኮል ይሁን ወይም አደንዛዥ እጽ እንደሌላ ማንኛውም ነገር ለማግኘት ከመፈለግ ያለፈ ይሄ በጣም የተጋነነ አምጣ አምጣ የሚለው ፍላጎቱ በነርቭ ስርዓቶች የሚገለጽ ነገር አለ ተራ ፍላጎት አለመሆኑ የሰውነቱ አሰራር የሰውነቱ ክፍሎች በጣም የሚፈልጉበት ሊገለጽ የሚችልበት ካለ በተለይ ከነርቭ ስርዓት ጋር የሚያያዝ ነገር ካለ እንደ ባጭሩ ሁለት ቃላት ቢገልጹልን። አለ በእንግሊዝኛው ክሬቪንግ የሚባለው ወይም አምጣ አምጣ የሚለው በጣም በሱስ የተጠመዱ ግለሰቦች ላይ እጅግ የተጋነነ ነው። እጅግ ኃይለኛ ነው። እጅግ ከፍተኛ ነው እና ይሄንን የሚያደርገው ደግሞ በእንግሊዝኛ ኒውክሌየስ አከምበንስ ይባላል። ሌሎችም ደግሞ ከዛ ጋር የተያዙ አንድ ሰው አንድ ነገር ተጣጥሮ በሚያገኝበት ጊዜ የመርካት ስሜትን የሚፈጥረው አንጎል ክፍል የተለያዩ የነርቭ አካሎች በተቀነባበረ ሁኔታ የሚያካሂዱት ስራ ነው እና አለ ለዚህም ደግሞ አሁን በአንዳንድ ጥናት ፈረንጆቹ እንደ ናልትሬክሶን የሚባል መድኃኒት አለ። ይሄንን ስሜቱን ለመግታት መግታት ያው እና በእርግጥ ለሁሉም ሰው የሚሰራ አይደለም እንደምታውቀው፣ ይሄ ናልትሬክሶን የሚባል ውድ ነው እና ሌላው ደግሞ በባህሪ ቢሄቨራል በሚለው በምክርና በአንዳንድ ዘዴም ደግሞ ይህንን ከመጠን ያለ ፍላጎቱን ቀስ እያሉ ምናልባት ከአንድ ከአስር ብርሌ ጠጅ ምናልባት ሳምንት በኋላ ደግሞ ወደ ስምንት ብርሌ በቀን ቀስ እያለ ደግሞ ወደ ሰባት ብርሌ እንደዚህ እያለ በየሳምንቱ ቀስ እያለ እየቀነሰ እየቀነሰ እየቀነሰ ግለሰቡ መጠኑን እያወረደ ሲመጣ እና ቢያንስ ቢያንስ አሁን እዚህ ሀገር ሱስ የሚያስይዙ ነገሮች ምርምር የሚያደርገው ድርጅት ለምሳሌ ወንድ ከሆነ አንድ ወይም ግፋ ብል ሁለት በቀን መጠጥ ማለፍ የለበትም። ከተቻለ ምንም መጠጣት አያስፈልግም። ይሆናል ግን መጠጣት ካለበት አንድ ሰው አንድ ወይም ሁለት ብርጭቆ ወይም ደግሞ አንድ ጠርሙስ ቢራ ሜታ ቢራ ለምሳሌ የሚያክለው ከሁለት ብርጭቆ በላይ ማለፍ የለበትም፣ በቀን በዛ በዛ ቢባል በሳምንት አስራ አራት ማለፍ የለበትም ለወንዶች። ሴቶች ደግሞ ምናልባት አንድ በዛ ቢባል በሳምንት ከአስር ከአስራ ሁለት ብርጭቆ ማለት የለበትም የሚል እንደ መመሪያ አለ እና ይሄ በሁሉም ሙያ ላይ ያሉ ሐኪሞች አሁን በየጊዜው ይጠይቃሉ። ለዓመታዊ ምርመራ አንድ ሰው በሚሄድበት ጊዜ ከሚጠየቁት ነገሮች ውስጥ አንዱ እንዴት ነው መጠጥ ትጠጣለህ ወይ ወይም ትጠጪያለሽ ወይ? ከጠጣ ወይም ከጠጣሽ እንደው ምን ያክል ነው? ይሄንን ሁሌ ማወቅ ያስፈልጋል። ቀስ እያለ የመጠጡ ወይም የእሱ እሱ መጠን ከፍ ከፍ እያለ ከመጣ አስፈላጊውን ህክምና መምከር እና ማድረግ ያስፈልጋል ማለት ነው። ዶክተር ዮናስ ሳን ሰነባበት የዚህ ፕሮግራም ቤተኛ ኖት፣ ከአድማጮች ጥያቄዎች ጋር ደጋግመን እናገኙታለን። ቀደም ካለ በመጨረሻ ካደረግነው ቃለ ምልልስ በኋላ ጥናትና ምርምር በሚያደርጉባቸው በህክምናም በተሰማሩበት የነርቭና የስነ አእምሮ ህክምናዎች በሁለቱም የሙሉ ፕሮፌሰርነት ማዕረግ እንዳገኙ ተረድቻለሁኝ። እንኳን ደስ ያለሁት፣ እንኳን አብሮ ደስ ያለን። ያው ዋናው ነገር እንግዲህ በባህል እንደምናውቀው በደጅ አዝማችነቱ ምን ቁም ነገር ሰራህበት የሚለው ነው እና ቁም ነገር እንደሰራበት እንግዲህ ጸልያለሁ። ከሌሎች አድማጮች ጥያቄዎች ጋር መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ስጥልኝ ዶክተር። እሺ።